ለመንግስት ሰራተኞች ከጥቂት ጊዜ በፊት የደሞዝ ማስተካከያ ከተደረገ በኋላ በአዲስ አበባ የሚገኙ ነጋዴዎች ዘይት፣ ስኳርና ፍራፍሬ በመሳሰሉ መሰረታዊ ሸቀጦች ላይ የዋጋ ጭማሪ ማድረጋቸው ተሰምተዋል። ይህን ተከትሎ የአዲስ አበባ ከተማ አስተዳደር ፊታዊ የሸቀጦች ስርጭት እንዲኖር ለማድረግ ባለፈው ሳምንት ተጠቃሚዎች ሸቀጦቹን የሚገዙበት ኩፖን ማዘጋጀቱን ይፋ አድርጓል። ኩፖኑ ተጠቃሚዎች የኢትዮጵያ ሸማቾች ማኅበር ወደ ከፈታቸው ሱቆች በመሄድ ሸቀጦቹን እንዲገዙም ያስችላቸዋል። በአዲስ አበባ ከተማ መስተዳደር ንግድ ቢሮ የንግድ ግብይት ማስፋፊያ ዋና የስራ ሂደት መሪ አቶ ሶሎሞን በቀለ እነዚህ ያልተገባ ጥቅም ፈላጊ ነጋዴዎች የመንግስት ሰራተኞች የደሞዝ ማስተካከያን ተገን በማድረግ ያደረጉት የዋጋ ጭማሪ ምክንያት ስለሌለው እንደሚያስቀጣ ተነግሯቸው ወደ ነበረበት እንዲመለስ ተደርገዋል ብለዋል። የአዲስ አበባ ከተማ መስተዳደር ኩፖኑን ለማዘጋጀት የተነሳሳበት ምክንያት አቶ ሶሎሞን እንዲህ ሲሉ ለዶቼ ቬለ ይናገራሉ። ከዚህ ከኩፖን ጋር በተገናኘ የመሠረታዊ ሸቀጥ ስርጭት ያው መንግስት በድጎማ የሚያቀርባቸው ቤዚክ ምርቶች የምንላቸውን ዘይት፣ ስኳር፣ ዱቄት ያው ስንዴ ወደ ዱቄት ተቀይሮ ለዳቦ ፋብሪካዎች የሚሰጥበት ሁኔታ ነው ያለው። ይህንን ምርት ለህብረተሰቡ ተደራሽ ከማድረግ አንጻር በመሀል የሚፈጠረውን ህገወጥ ንግድን ለመቆጣጠር የኮንትሮባንድ ንግዱን ህገወጥነቱን ለመከላከል ያህል የአሰራር ስርዓት መዘርጋት አስፈላጊ ሆኖ ስለተገኘ የአሰራር ስርዓት ለመዘርጋት ያህል ይሄንን ፍትሃዊ ለሁሉም ተጠቃሚ እንዲሆን ለማድረግ ሁሉም በአቅራቢያው ማግኘት እንዲችል የንግድ ቢሮ ኩፖን አዘጋጅቶ እያንዳንዱ ሸማች የራሱ ኩፖን በአካባቢው ካለው ሱቅ ጋራ ተሳስሮ እንዲጠቀምበት የማድረግ ስራ እየተሰራ ይገኛል። ይህ ማለት ምንድን ነው? ምርቱን፣ የራሱን ኮታ ለአዲስ አበባ የተመደበ ወራዊ ኮታ አለ። ለየሱቆቹ የሚደርሳቸው ኮታ አለ። ይሄ ቀጥታ ሸማቹ ጋር መድረስ እንዲችል ለማድረግ ያህል ህገወጥ ንግዱን ለመከላከል የተደረገ የአሰራር ስርዓት ነው። ኩፖኑን ለማህበረሰቡ በሚቀጥሉት ሁለት ሳምንት ውስጥ ይደርሳቸዋል የሚሉት አቶ ሶሎሞን፣ ሸማቾች መሰረታዊ ሸቀጦችን መሸመት ከፈለጉ ኩፖኑን እንዴት እንደሚያገኙ እንዲህ ሲሉ ይገልጻሉ። ኩፖኑን የሚያሰራጨው የእኛ መዋቅር እታች ያለው የወረዳና የክፍለ ከተማ መዋቅር አለ። አንድ ወጥ ኩፖኑ በቢሮው ደረጃ እንዲዘጋጅ ተደርጓል። ለየክፍለ ከተማው ይሰጣል። ክፍለ ከተማው ደግሞ እያንዳንዱን ሸማች ከየሱቆች ጋር ያስተሳስረ በአካባቢው ካለ ሊቀርበው ሊጠቀበት ከሚችል ሱቆች ጋር ያስተሳስረው እና የከሌ ኮታ እዚህ ጋር ነው ያለ ይሄን ያህል በወር በአስራ አምስት ቀን መውሰድ የሚገባው ምርት ከዛ ሱቅ ጋር ሄዶ እንዲወስድ የማስተሳሰር ህብረተሰቡ ሞጋች እንዲሆን ነው ምርቱን እንኳን ባያገኝ ለምን ምን አላገኘውም ብሎ መጠየቅ የሚችልበትን አሰራር ከመዘርጋትም አንጻር ነው። ከአዲስ አበባ ለግል ስራ ወደ ሐዋሳ መሄዳቸው የተናገሩት ግን ስማቸው እንዳይገለጽ የፈለጉ ግለሰብ የኑሮ ውድነቱም ይሁን የሸቀጦች ላይ ዋጋ መጨመር ከአዲስ አበባ ይልቅ ክፍለ ሀገር ላይ ይብሳል ብለዋል። ምክንያቱም ስናገሩ እውነቱን ነገር ካለ አዲስ አበባ የተለያዩ ዲፕሎማቶች መቀመጫ ምነች ስለምትባል እንደወጣባቸው ገኖ እንትን አይሉም ያፍኑታ ገብተዋል። አቅርቦቱም ይኖራ ግን ክፍለ ሀገር ላይ በጣም ይታያል። እውነቱን ለመናገር ከሆነ ተሻለውን አዋሳ ብትለይ ዘይት የለም፣ ስኳር እንደዚህ የለም። በቃ ቢገባም ውስጥ ለውስጥ ነው ያለ እዛ እኔ ማቀው ሰላሳ ብር እየተሸጠ ነው ለምሳሌ። ኪማት የሚባል ገበያ ላይ ኤስ በጣም ጨምሯል። ገበያውን ወስ ይቻላል፣ ግን ደረቅ እንጀራ በአምስትና አራት ብር ነው። የሐዋሳውን ገበያ ነው የምነግርህ። ሀሳብ ኩፖን አለ ግን በኩፖን በስነ ስርዓት የሚያስተናግድ አካል የለም። እውነቱን ነገር ካል ያሁን ቀበሌ ኗሪ ነኝ ግን ወይ ነገ ኩፖን ቀይ ይውላል ወይ አልታደሰም ይለዋል። ብዙም ከን ነው የሚያወጡት ጉዳይ፣ እውነቱን ለመናገር ከሆነ አልኳል ይለዋል። በቃ ብቻ ከባድ ነው በጣም። ነጋዴዎች ያደረጉትን የዋጋ ጭማሪ እና የአዲስ አበባ ከተማ አስተዳደር ይህን ችግር ለመቀነስ ያስተዋወቀውን የኩፖን ስርዓት እንዴት ትመለከቱታላችሁ ብለን የፌስቡክ ደረገስ ተከታታዮቻችን አስተያየት ጠይቀን ነበር። አስተያየታቸውን ካጋሩን ውስጥ ኩፖኑ የሚያገለግለው በሱቆች ሸቀጥ ሲኖር ነው ችግሩ የሚፈታው አቅርቦትና ፍላጎትን ያጣጣመ የሸቀጥ ክምችት ሲኖር እንጂ የማያገለግል ወረቀት በማደል አይደለም ሲሉ ትችታቸውን ሰንዝረዋል።